Washington, the voice of America, away. <laughs> ከተጀመረ ሶስተኛ ሳምንቱ ሊይዝ የአንድ ቀን እድሜ የቀረው በኢትዮጵያ የፌዴራላዊ መንግስትና በትግራይ ክልል ገዢ ፓርቲ ህወሀት መካከል እየተካሄደ ያለው ግጭት በማህበረሰብ ሰላምና ሁለንተናዊ ደህንነት ላይ የሚያስከትለውን ችግር በመገንዘብ ግጭቱ በቶሎ የሚቆምበትን መንገድ እንዲፈለግና እንዲሁም በግጭት ወቅት ሊጠበቁ የሚገቡ የምግብ፣ የመድኃኒት አቅርቦት፣ የመገናኛና የትራንስፖርት አማራጮች እንዲመቻቹ ኬር ኢትዮጵያ፣ የአፍሪካ ሴት ምሁራን ፎረም በኢትዮጵያ የቤተሰብ አገልግሎት ማህበር፣ ኒው ሚሊኒየም የተስፋና ልማት ድርጅት፣ የኢትዮጵያ የሴቶች ማህበራት ንቅናቄ ፓክት ኢትዮጵያ ሮሂ ውዱ የአርብቶ አደር ሴቶች ልማትና ና ሴታዊት የተሰኙ ዘጠኝ ተቋማት በአንድነት ጠይቀዋል። ከተቋማቱ መካከል አንዱ የሆነው የኢትዮጵያ የሰብአዊ መብት ድርጅቶች ዳይሬክተር የሆኑት አቶ መሱድ ገበየው ጥሪውን ማድረግ ያስፈለገበትን ምክንያት እንዲህ ያስረዳሉ። እኛው በቅርብ ያጣነው መግለጫ በተለይ በሰሜን ኢትዮጵያ በህወሓትና በፌዴራል መንግስት መካከል የተፈጠረው ግጭት መሳሪያ የታገዘ የሀይል እርምጃ መሆኑ ወይም ወደ መንግስት መምራቱ ለሰብአዊ መብት ተጋላጭ ይሆናሉ የሚባሉ የማህበረሰብ ክፍሎች ላይ ደግሞ ጉዳቱ እጅግ በጣም የከፋ እንደሚሆን ስለሚገመት ይህም ብዙ ጊዜም በነበሩ በተለያዩ አካባቢ ባሉ ግጭቶች ልምዱን ስላለ እንደ አይነት የማይመለስም ጉዳትም የሚያደርሱ እንደመሆናቸው መጠን በዚህ ሂደት ውስጥ ተሳትፎ ያላቸው እንግዲህ የፌዴራል መንግስት እና የትግራይ ክልል መንግስት ጉዳዩን በመነጋገር መፍታት የሚችሉ ከሆነ በዛ መልክ እንዲፈጡ። ከዛ ውጭ ግን ወደ ሀይል እና ወደ መሳሰሉት እርምጃ የሚቻይ ጉዳዩ በዛ መልክ የማይፈታ ከሆነ ብዙ የሰብአዊ ክራይሲስ ይፈጥራል። በተመሳሳይ የዚህ ጥሪ አካል ከሆኑት ተቋማት መካከል አንዱ የሆነው የሴታዊት የሴቶች ንቅናቄ መስራችና አስተባባሪ ዶክተር ስህን ተፈራም ተቋማቸው በኢትዮጵያ ሴቶች ማህበራት ንቅናቄ በኩል በቀረበለት ጥሪ መሰረት ተሳታፊ መሆኑን ገልጸው በትግራይ ክልል ያለው ግጭት በዋናነት ሴቶችና ህጻናትን ተጎጂ እንደሚያደርግ በማስታወስ መሰረታዊ የሰብአዊ ድጋፍ ለማድረግ የሚያስችል ሁኔታ በግጭቱ ተዋናዮች በኩል እንዲመቻች ጥሪ አቅርበዋል። እንግዲህ በይሃው እንደምንጠጥ በኔዋ ማስተባበር ነው የተጻፈው እና አጋር ድርጅቶች አብዛኞቻችን የሰብአዊ መርትና የሴቶችና ሕፃናት መርት ላይ የሚሰሩ ድርጅቶች ናቸው። ይህ ኔትወርክ አባላትን ነው የጠየቀው። አንብቡና ከተስማማችበት ፈርሙ ብለው ኮሜንቶች ልከን በኮሜንቶቻችን መሰረት አስተካክለው ነው የፈረመው። ነው ዋናው ነገር ምንም አይነት ግጭ የእርስ በርስ ጦርነት ልንለው እንችላለን። በዋናነት የሚጎዳው ሴቶች ነው። ሴቶች ብዙ በጦርነቱ ባይሳተፉም መጀመሪያ ተጎጂዎች ሴቶችና ህጻናቶቻቸው ናቸው እና ይሄ እንደሚያሳስበን በመናገር ነው ዋናው ነገር፣ ንጹሃን እንዳይጎዱ አሁን በዚህ ላይ ትንሽ ቀናት ራሱ ብዙ ዜጎቻቸው ወደ ሱዳን እየተሰደዱ እንደሆነ አይተናል። እና በተቻለ መጠን መደረግ ያለበት ነገር ከሁለቱም በኩል ንጹሀንን የመጠበቅ ነገር ነው። በተቻለ መጠን ሲቪሊያን በማይጎዱበት መንገድ ፈጠር ከዚህ የባሰ መቃረን ሳይመጣ ህዝብ ለህዝብ ከዚህ በላይ ሳይጎዳዳ የሁማኒታሪያን ኮሪዶር በተለይ ደግሞ ንጹሃን የትም ቦታ ቢሆን በየትኛውም ክልል ያሉ አሁን በስጠት ያሉ ሚኛ ዜጎች የሰብአዊ ጥቃቸው ማግኘት እንዲችሉ ነው ዋናው ነጥቡ። የኢትዮጵያ የሰብአዊ መብት ድርጅት ዳይሬክተር አቶ መስድ ገበየው የትግራይ ክልል ከዚህ ቀደምም ከፍተኛ የሰብአዊ ድጋፍ የሚያስፈልገውና ከመቶ ሺህ በላይ የሚሆኑ ኤርትራዊ ስደተኞችን የሚያስተናግድ መሆኑን አስታውሰው ህዝቡን ታሳቢ በማድረግ በግጭት ውስጥ የሚሳተፉ አካላት ለሰብአዊ እርዳታ ሁኔታዎችን እንዲያመቻቹ ጠይቀዋል። በተለይ በሰብአዊ እርዳታ ጉዳይ ላይ ምሳሌ ይህምን ግጭት የትግራይ ክልልን የሚያስተዳድረው ህወሀት በርካታ ኤርትራውያን ያሉበት የስደተኞች ካምፖች አሉ። አሁን እስካሁን የፌዴራል መንግስት ቁጥጥር ያላደረገባቸው ወይም ያልተቆጣጠራቸው ቦታዎች ላይ እና እነዚ አካባቢ ያሉ የኤርትራውያን ስደተኞች እጣ ፈንታ እጅግ እጅግ በጣም ያሳስበናል። ከዛ ውጭ ደግሞ የፌዴራል መንግስት እንግዲህ አሁን በእርግጥ የተቆጣጠራቸው አካባቢዎች ላይ የሲቪል ማህበረሰብ ድርጅቶችም ሆኑ ሌሎችም የሂውማኒታሪያን እርዳታ የሚያደርጉ ቀይ መስቀል ሌሎችም ደን ዩኤን ኦቻ እና ዩኤንኤችሲአር የመሳሰሉት ድጋፎችን ለማድረግ አክሰሶችን እያመቻቸ እንደሆነ በፌዴራልም በኩል ይህን የሰብአዊ እርዳታውን የሚያደርግ ድጋፍ ለማድረግ ዝግጅት እንደተላከ መረጃ ሰምተናል። በተለይ በተለይ ኑሯቸው ዝቅተኛ የሆኑ የማህበረሰብ ክፍሎች አሁን ከኃይል መቆራረጡ ጋር በተገናኘ እንደዚሁም ደግሞ በርካታዎቹ በተለያዩ በስስሜትን በሌሎችም ድጋፎች የሚኖሩ ብዙ ሰዎች አሉበት እንደመሆኑ መጠን ይሄ ኦፕሬሽን አሁን ባለው ሁኔታ ለረጅም ጊዜ የሚቀጥል ከሆነ እነዚህም የሰዎች ሲወድ አደጋ ላይ የሚጥ ነው። ከጦርነቱ የማይተናነስ ጉዳት የሚያስከትል እንደመሆኑ መጠን በዚህ በኩል አካል ደህንነትን የመሳሰሉትን መሰረታዊ ሰብአዊ መብቶችን እንዲከበሩ ለማድረግ የፌደራል መንግስቱ በተለይ ኃላፊነት ወስዶ መስራት አለበት። ዘጠኙ መንግስታዊ ያልሆኑት ግብረሰናይ ተቋማት በጋራ ባወጡት መግለጫ በተጨማሪም በዚህ ዙሪያ የሚዘግቡ መደበኛና ኢመደበኛ መገናኛ ብዙሀን ውጥረትን ከሚያባብሱና ግጭትን ከሚፈጥሩ ዘገባዎች እንዲሁም ከወገንተኝነት እንዲታቀቡና ና በኃላፊነት እንዲሰሩ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።